ጥያቄ ዘጠኝ የሐቀኝነት ተቃራኒው ምንድነው? መልስ ተቃራኒው ውሸት ነው። ይኸውም ከእውነት ጋር ተቃርኖ መገኘት ሲሆን ሰዎችን መዋሸት፣ ቃል ኪዳኖችን ማፍረስና የሐሰት ምስክርነትን የመሰሉ ባሕርያት ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ውሸት ወደ ዓመፀኝነት ይመራል፣ ዐመፀኝነት ደግሞ ወደ ጀሀነም እሳት ይመራል ሰውም ውሸታም ተብሎ አላህ ዘንድ እስኪመዘገብ ድረስ ውሸትን በመናገር ላይ ይቀጥላል፣ ብለዋል። ቡኻሪና ሙስሊም ዘግበውታል። ነቢዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲት እንዲህ ብለዋል። የሙናፊቅ ምልክቱ ሦስት ነው። ከእነዚህም አንዱ ሲናገር ይዋሻል፣ ቃል ሲገባም ቃሉን ያፈርሳል፣ ብለዋል። ቡኻሪና ሙስሊም ዘግበውታል።